ዋዜማ ለሀገረ ኢትዮጵያና ኢትዮጵያውያን ቢሰሙት ያልነውን የምናጋራበት ሳምንታዊ የፖድካስት የሬዲዮ ስርጭት ዋዜማ። ሰላም፣ ጠነስጥልን እንደምን ሰንብታችኋል? የተከበራችሁ አድማጮቻችን ይህ የዋዜማ ራዲዮ በነገራችን ላይ መሰናዶ ነው። በሀገራችን ኢትዮጵያ የድርቅ አደጋ ተከስቶ በዚህ ምክንያት የተከሰተውን የረሃብ አደጋ በተመለከተ የተለያዩ ጥንቅሮችን እያስደመጥናችሁ እንገኛለን። በተከታታይ የድርቁን አደጋ ስንከታተል አሁን በስተመጨረሻ የደረስንበትና ያገኘነው መረጃ እንደሚያመለክተው በኢትዮጵያ በአሁኑ ጊዜ ሃያ ሚሊዮን ሰዎች ለረሃብ አደጋ ተጋልጠዋል። ይህ ቁጥር ከዚህ ቀደም ከተነገረው በእጥፍ የበለጠ ነው። እንዴት ሊሆን ቻለ የሚለውንና ሌሎችንም ጉዳዮች እናነሳለን። ከሁሉ በላይ ግን ይህን መሰሉ አስከፊ፣ አስደንጋጭና አሳፋሪ አደጋ በሀገራችን ላይ በተጋረጠበት ሰዓት ስለዚህ ጉዳይ አለመነጋገር፣ ስለዚህ ጉዳይ መፍትሄው ምንድን ነው? ብሎ አለመመካከር እጅጉን ከባድና ፈታኝ ጉዳይ ነው። በተለይም የኢትዮጵያ መንግስት ጉዳዩን ማለባበስ፣ ማሳነስና መደበቅ በሚሞክርበት በዚህ ወቅት ስለዚህም ከባልደረቦች ደረሰ ጌታቸውና መስፍን ነጋሽ ጋር ባሉ አዳዲስ መረጃዎች ላይ ሐሳብ እንለዋወጣለን። ድርቁን በተመለከተ ያለበትን ሁኔታ፣ በድርቁ አደጋ ምክንያት የተከሰተውን ሰብአዊ ቀውስ ለመቋቋም ምን እየተደረገ ነው መረጃውን በተመለከተ ያለንን የእህል ክምችት በተመለከተ እንደዚሁም ደግሞ ይህ የረሃብ አደጋ ምን የፖለቲካዊ አንድምታና ተጽዕኖ ሲኖሯል የሚሉትንና ሌሎችንም እናነሳለን። ከዛ በፊት አንድ ድምፅ ላሰማችሁ። በምግብ ራሳችንን መቻላችንን ያመረትነው የግብርና ውጤት ገልጿል። ሁለት መቶ ሰባ ሚሊዮን ኩንታል ማምረት ችለናል። ሁለት መቶ ሰባ ሚሊዮን ኩንታል ላለም የአገሪቱ ህዝብ በሚከፋፈልበት ጊዜ እያንዳንዱ ሰው በቀን ማግኘት የሚገባው የእህል መጠን ስለሚታወቅ፣ ስለዚህ በምግብ እራሳችንን ችለናል ብለናል። ስለዚህ ይሄ በተጨባጭ መሬት ላይ ያለ ጉዳይ አሁን ለተባለው በኤልኒኖ ምክንያት ሀገራችን ብዙ ቦታዎች ላይ የዝናብ መቆራረጥ ተከስቷል። ነገር ግን መንግስታችን ያደረገው ነገር ቢኖር ይሄ ዝናብ መቆራረጥ የጀመረው አሁን አይደለም። የዝናብ መቆራረጡ በበልግ አምራች በሆኑ አካባቢዎች በሙሉ ነበረ። ነገር ግን ከባለፈው የካቲት ጀምሮ እስካሁን ድረስ አገራችን ከዚህ በፊት በበልግ ወቅት ዝናብ እጥረት ሲያጋጥም ኢሚዲየት የምግብ እርዳታ ህፃናት የሚሞቱበት ህፃናት የምግብ እጥረት አጋጥሟቸው በየቦታው የፊሊክ ሰንተር ውስጥ የሚከማቹበት አገር ነበር። ዛሬ ግን ከየካቲት እስከዚህ ድረስ አንድም ህፃን ፊዲንግ ሰንተሩ ሳይገባ መቋቋም የቻለ አገር ሆኗል። እንግዲህ የሰማችኋቸው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከወራት በፊት ኢትዮጵያ በምግብ ራሷን ችላለች በሀገራችን የተመረተው ምርት በቤተሰብ ደረጃ የምግብ ዋስትናችንን ለማረጋገጥ በቂ ነው ሲሉ ያወጁበትን ንግግራቸውን ነበረ ይህ። ኢህአዴግ ስለ ጉዳዩ ምን ያክል ነሆለል የሆነ ወይም ደግሞ በመረጃ ላይ ያልተመሰረተና የፖለቲካ ትርፍን ብቻ ታሳቢ ያደረገ ስሌት እንደሚከተል የሚያመላክት ነው። ይህንንና ሌሎች ጉዳዮችንም በውይይታችን ውስጥ እናነሳለን። ለማንኛውም ወደ ውይይቱ ነው መወስዳችሁ። ደረሰና መስፍን አብረውኝ አሉ። ጥሩ፣ ደረሰና መስፍን እንግዲህ በመግቢያ ላይ እንዳስተዋወቅኩት በኢትዮጵያ አሁን በሀገሪቱ የተከሰተው የረሃብና የድርቅ አደጋን ያክል በጣም አሳሳቢ ሊሆን የሚገባ ትልቅ ነገር የሚኖር አይመስልም። በመጀመሪያ እንግዲህ ይህ የድርቅ አደጋ ተከሰተ፣ አደጋው መጥቷል ከተባለ ብዙ ወራት አልፈዋልና በእናንተ በኩል ችግሩ ያለበትን ደረጃ አሁን በመንግስት በኩል በቁጥጥር ስር ውለዋል። ሌላ ጊዜ ደግሞ በቂ እርዳታ አልተገኘም። ዓለም ካረዳን እልቂት ይመጣል። በሌላ ጊዜ ደግሞ ዓለም ባይረዳንም እኛው ለመወጣት እንሞክራለን የሚሉ የተምታቱ የሚመስሉ መግለጫዎችን ከመንግስት ወገን እንሰማለን። የለጋሽ ድርጅቶች ደግሞ ስጋታቸውን በተደጋጋሚ በቀጥታን በተዘዋዋሪም እየገለጹ ነው ያሉትና ስለዚህ የድርቅ አደጋ ስላለበት ሁኔታ እናንተ ምን ትላላችሁ? እንደው ከአጠቃላዩ ነገር እንነሳ። ደረሰ እድሉን ለአንተ ልስጥህ። ስ አስቀድሜ አመሰግናለሁ አድርጋው የዚህ የረሃቡን አደጋ ጉዳይ በተመለከተ ከዚህ በፊት በተደጋጋሚ ዋዜማ ላይ አንስተን ስንወያይ ነበረ። ጉዳዩንም ብዙ ህዝብ እንዲያዳምጠው ወደ አደባባይ እንዲወጣ ለማድረግ ይሞክረን ነበረ። ነገር ግን አሁን ረሃቡ ያለበት ሁኔታ በጣም በጣም አሳሳቢ እና አስደንጋጭ ደረጃ ላይ የደረሰበት ሁኔታ ነው ያለው። ይህንን ለማወቅ የሚያስፈልጉን አሀዞች በእጃችን ላይ ይገኛሉ። ለምሳሌ በማርች ስድስት ከሁለት ሳምንት በፊት ወጣ የዓለም አቀፍ የእርዳታ ድርጅቶች ፋክትሺት ወይም የአሃዝ መዝገብ የሚያሳየው እስከ ማርች አጋማሽ በፈረንጆች ሁለት ሺ አስራ ስድስት ድረስ ወደ አስር ነጥብ ሁለት ሚሊየን ህዝብ አስቸኳይ የምግብ እርዳታ ያስፈልገዋል። አስር ነጥብ ሁለት ሚሊየን ህዝብ ከዚህ በተጨማሪ በቋሚነት በአመት በኢትዮጵያ ውስጥ የምግብ እህል እርዳታ የሚያገኙ ወደ ስምንት ነጥብ አራት ሚሊየን ሰዎች አሉ። እና በጠቅላላው በረሃብ አደጋ ችግር ላይ ያለው እንግዲህ ስንደምረው እነዚህ ሁለት አሃዞች ወደ አስራ ስምንት ነጥብ ስድስት ሚሊየን ህዝብ የምግብ እርዳታ ያስፈልገዋል። ከዚህ አዲስ ከተራበው ከአስር ነጥብ ሁለት ሚሊዮን ውስጥ ወደ ሁለት ነጥብ ስድስት ሚሊዮን የሚሆኑት ሕፃናት ናቸው። ወደ ሶስት ሚሊዮን የሚሆኑት እነዚህም ፈረንጆቹ ሲቪር አኪዩት ማልኒትሪሽን ወይም በጣም አሰቃቂ የሆነ የምግብ እጣት ችግር ላይ ያሉ ናቸው። ሲቪር አኪዩት ማልኒውትሪሽን ይሉታል። አሁን ሌላ የደረሰን አሀዝ ደግሞ የሚያሳየው ወደ አምስት ነጥብ ስምንት ሚሊዮን ከዛ ከአስሩ ውስጥ ከግማሽ በላይ ወደ አምስት ነጥብ ስምንት ሚሊዮን ህዝብ የውሃ እጦት ላይ ያለ አዲኩዌት የሆነ የዋተር ሳኒቴሽን እና የሃይጅን አክሰስ እንደሌለው ለመጠጥ የሚሆን ምግብ ለማብሰያ ያሉ እና የግል ንጽህናን ለመጠበቂያ የሚሆን ውሃ በፍጹም እጁ ላይ እንደሌለው ወይም እርዳታ እንደሌለው የሚያሳይ ነው። ስለዚህ በጣም አስደንጋጭ የሆነ ደረጃ ላይ ነው የደረስ ነው። ይህንን ቁጥር እንደው ታሪካዊ አውድ ለመስጠት በአስራ ዘጠኝ ሰባ ሰባት በኢትዮጵያ ከደረሰው ድርቅና ረሀብ ጋር ብናወዳድረው በ1977ቱ ድርቅ ወደ አምስት ሚሊዮን ህዝብ ነው ለረሃብ አደጋ ተጋልጦ ነበረ የሚባለው። የረሃብ እርዳታው ባለመድረሱ ምክንያት ግን ወደ አንድ ሚሊዮን ህዝብ ነው የሞቱ። ስለዚህ በቁጥሩን ብናወዳደረው አሁን ከዛ በሰባ ሰባት ከነበረው ድርቅና ረሃብ ሙሉ በሙሉ እጥፍ የሆነ ወደ አስር ነጥብ ሁለት ሚሊዮን ህዝብ የምግብ አደጋ ችግር ላይ ነው ያለው። በቋሚነት ደግሞ የሚራበው እና የሚረዳውን ስምንት ነጥብ ሁለት ሚሊዮን ህዝብ ስንጨምረው ወደ አስራ ስምንት ነጥብ ስድስት ሚሊዮን ህዝብ ምናልባት ከኢትዮጵያ ህዝብ ፖፒሌሽን ወደ መቶ ሚሊዮን ይደርሳል ካልነው አንድ አምስተኛ የሚሆነ ኦልሞስ ወደ ሀያ ሚሊዮን የሚሆነው ህዝብ ሙሉ በሙሉ የምግብ አደጋ የረሃብ አደጋ ችግር ላይ ወድቆ ነው ያለው ይህንን አሃዝ መረጃዎች ስሰበስብ አንድ ሌላ ያገኘሁት ነገር ምንድን ነው? በረሃብ የተጠቁትን ሰዎች በጂኦግራፊ ወይም በካርታ የሚያሳይ አሃዝ ከዩኤስኤአይዲ ከአሜሪካን መንግስት የልማትና ተራድኦ ድርጅት ዌብሳይት ላይ አግኝቻለሁ። በረሃቡ ሁሉም ክልሎች ተጠቅተዋል፣ ከሁለት በስተቀር እነዚሁም የቤኒሻንጉል ጉሙዝ እና ከጋምቤላ ክልል በስተቀር ሁሉም ክልሎች ተጠቅተዋል። ዋና ዋና የምንላቸው ክልሎች ለምሳሌ ትግራይ ብንመለከት ከአራት ወረዳዎች በስተቀር በሙሉ በረሃብ አደጋ ችግር ውስጥ አሉ። አፋር ሙሉ በሙሉ በምግብ ችግር እጦት ውስጥ አለ። የሶማሌ ክልል ሙሉ በሙሉ በምግብ እጦት ችግር ውስጥ አለ። ኦሮሚያ ግማሹ ከኦሮሚያ ክልል ግማሹ በምግብ እጦት ችግር ውስጥ አለ። አማራ ክልል ውስጥ በሙሉ ምስራቅ ጎጃምን፣ ሰሜን ወሎን፣ ደቡብ ወሎን፣ ምዕራብ ወሎን፣ ምንድናቸውን በሙሉ የምግብ እህል እጦት ውስጥ ወድቋል። ስለዚህ በጣም አስደንጋጭ የሆነ የረሃብና የድርቅ አደጋ ነው በኢትዮጵያ ሕዝብ ላይ እያንጃበበ ያለው። አርገው ጥሩ የጠቀስካቸው ቁጥሮች እውነትም ችግሩ የበለጠ አሳሳቢ መሆኑን የሚያመለክቱ ናቸው። በእርግጥ በኢትዮጵያ እንደሚታወቀው ወትሮም ቢሆን በቂ ምግብ የማያገኙ ወትሮም ቢሆን ሕይወታቸው በቋፍ ያለ በጣም በርካታ ኢትዮጵያውያን አሉ እና እንዲህ አይነቱ ችግር በሚጨመርበት ጊዜ ምን ያህል ችግሩን የበለጠ እንደሚያወሳስበው እና የከፋ እንደሚያደርገው መገመት ይቻላል። በተለይ የጠቀስከው የከፋ የረሃብ ችግር የሚያጠቃቸው የሕፃናት መጠን የችግሩን አሳሳቢነት የበለጠ የሚያጠናክር ይመስለኛል። የረዳት ሰራተኞቹን ሁል ጊዜም እንደሚሉት ምልክቶቹ ለአንድ የረሃብ አደጋ አስከፊነት ምልክቶቹ ህጻናት ናቸው እና የነዚህ ህጻናት ቁጥር በኢትዮጵያ እስከዛሬ ከተከሰቱት የድርቅ አደጋዎች ሁሉ በእርግጠኝነት ከፍ ያለውን ቁጥር የያዘ ነው እና ይህ ችግሩ ምን ያክል የከፋ ደረጃ መድረሱን የሚያመለክት አንድ መረጃ ነው። መስፍን፣ ወደ አንተ ልምጣ። በአንተ በኩል ችግሩ ምን አይነት ገጽታ አለው? እንዴት ባለ ሁኔታ ላይ ነው ያለው? እስቲ ያንተን ሀሳብ ልስማ። እንግዲህ በቁጥርን በተመለከተ ደረሰ እስካሁን ያስቀመጠው ነገር እንዳለ ሆኖ ድርቁና የረሃብ አደጋው በጣም ከፍተኛ ቢሆንም ግን አገር ውስጥ በመንግስትም ሆነ ከህዝቡ የተሰጠው ምላሽ የችግሩን አሳሳቢነት በተመለከተ በአገር ውስጥ ባለው ድባብ ውስጥ ማለት ነው የአደጋውን ትክክለኛ ሁኔታ የሚመጥን እና የሚያንጸባርቅ አይመስልም። የመንግስት መገናኛ ብዙሃን እንግዲህ አብዛኛውን የሀገሪቱን ክፍል የሚሸፍኑት እና ብዙውን ህዝብ የሚደርሱት እነሱ ስለሆኑ እነሱ የሚያቀርቧቸውን ዘገባዎች ብንመለከት የዚህን የድርቅ ሁኔታና የረሃቡን አደጋ አስፈሪነትና አስቸኳይነት የሚያንጸባርቁ አድ ይሄ በጣም ለአገሪቱ በጣም አደገኛ እንደሆነ እገምታለሁ። ምክንያቱም አገር ውስጥ ያለውን ህዝብ አነቃንቆ አንድ ነገር ማድረግ የሚቻለውን ነገር ማድረግ ካልተቻለ ችግሩ ወዴት እንደሚወስደን ስለማይታወቅ ማለት ነው። አንዱ ችግሩ ያለበት ያለበትን ሁኔታ ያየሁት ከዚህ ከዚህ አንፃር ነው። ሌላው አርጋው፣ ቅድም ያልከው በመንግስት በኩል የሚታየው አንድ ጊዜ ያሉትን መልሶ የመለወጥ በዚህ በኩል በቂ ተጠባባቂ ክምችት እህል አለን፣ ሌሎች ፕሮጀክቶችን አጥፈንም ቢሆን ችግሩን እንፈታለን ይባላል። በሌላ በኩል ደግሞ ፕሮጀክቶች አናጥፍም ረሃቡ የአጭር ጊዜ ጉዳይ ስለሆነ እና የዓለም አቀፉ ህብረተሰብ ደግሞ ሊረዳን ይገባል የሚል ትንሽ የተመታታ የሚመስል ምንድን ነው አቋም አቋምና መግለጫዎች እየተሰጡ ነው። ታስቦበት ይሁን ወይም በእርግጥ ነገሩ ግራ አጋብቷቸው እርግጠኛ አይደለሁም። ጥሩ መስፍን ያነሳው ሀሳብ ወደሚቀጥለው ነጥብም የሚያሸጋግረን ነው። በተለይ በጉዳዩ ላይ የችግሩን አንገብጋቢነት ያክል በቂ ምላሽ ተሰጥቷል ወይም ደግሞ ምን መደረግ ይችላል አሁንስ? ቢሆን የሚሉ ነገሮችን አንስተን እንድንመለከት የሚያደርገን ነው። አንደኛ የችግሩን የስፋትም ሆነ አስከፊነት መጠን ለዓለም አቀፉ ማህበረሰብ ይሁን ለሀገሬው ሕዝብ በይፋ ማሳወቅን መረጃን ማድረስን ይመለከታል። ሌላው ደግሞ ሀገሪቱ በእርግጥስ ምን አቅም አላት፣ ምንስ የላትም የሚለውንም በግልጽነትና ኃላፊነትና ተጠያቂነት ባለበት መልኩ መናገርን ይመለከታል። የሀገሪቱን የእህል ክምችት ምን ያክል እንደሆነ በይፋ በተለያየ ጊዜ፣ እሱም ላይ የተለያዩ የተምታቱ መረጃዎች ሲሰጡ ነበረ። የእህል ክምችት አለን፣ ስለዚህ ከእህል ክምችታችን አውጥተን ለማደል ተዘጋጅተናል ነበረ። አሁን በዚህ ሳምንት የሰማነው ደግሞ ወደ አራት ሚሊዮን ሜትሪክ ቶን ስንዴ ከአለም አቀፍ ገበያ ለመግዛት ጨራታ ገና እየወጣ ነው ይሄ ማለት ጨራታ ወጥቶ ይሄ እህል ተገዝቶ በወደብ አካባቢ ያሉ ችግሮች አሉ አገር ቤት እስኪደርስ ድረስ ለሚጠበቀው በአስቸኳይ መድረስ ላለበት ህዝብ ይደርሳልስ ወይ የሚል ሌላ ትልቅ ጥያቄ አለ እና በዚህ ረገድ እንግዲህ ብዙ ነገሮችን ማንሳት ይቻላል ኢህአዲግ ለምንድን ነው የተምታታው እንደዚህ ረሃቡን በተመለከተ መደረግ ያለበት ነገርስ እየተደረገ ነው ወይ ብለን ማንሳት ይኖርብናል። መስፍን እድሉ ለአንተ ልስጥህና በእሱ ላይ የተወሰኑ ሀሳቦችን እያነሳን እስቲ እንሞክር። አንዱ አንተ ካነሳሀው ልጀምር። የመረጃን በተመለከተ ከዚህ በፊት በብዙ መድረኮች እንደሚባለው እና በተለይ አማርቲያሴን እየተጠቀሰ እንደሚነገረው ዴሞክራሲ ባለበት ረሃብ አይኖርም፣ የረሃብ አደጋ ይቀንሳል የሚባለው የሚባልበት አንዱ ምክንያት ዲሞክራሲ ያለበት ሀገር ሁልጊዜ ዝናብ ወቅቱን ጠብቆ ስለሚዘንብ አይደለም። ይልቅስ የረሃብ አደጋ ድርቅ ተከስቶ አንደኛ ድርቁ ስላስከተለው ስለፈጠረው ሁኔታ ሁለተኛ ይሄ ወደ ረሃብ የሚተረጎሙ ወይም የሚሸጋገር ከሆነ ሕዝብና አገሪቱ የሚያውቁበት የመረጃ ፍሰት ይኖራል ምክንያቱም ነፃ የሆኑ ያዩትን መዘገብ የሚችሉ የሚዲያ የጥናት የተለያዩ ተቋማት እንዲሁም የሲቪል ሶሳይቲ ኦርጋናይዜሽኖች ወይም ድርጅቶች ስለሚኖሩ እነሱ የመረጃ ፍሰቱን የተሻለ ስለሚያደርጉት በወቅቱ ምላሽ መስጠትና የሰው ህይወት እንዳይጠፋ ለማድረግ ይቻላል ከሚል መነሻ ነው። አሁን ኢትዮጵያ ውስጥ ያየን እንደሆነ ስለ ድርቁ ምናልባት ብቸኛው ማለት ይቻላል ከሚወጡት መረጃዎች ብዛት አንጻር ስናየው የመረጃ ምንጭ መንግስት ነው። እንደውም ከቅርብ ሳምንታት ወዲህ ጋዜጠኞች በረሃብ የተጎዱ አካባቢዎችን እንዳይጎበኙ ተከልክለዋል። የአገር ውስጥ ጋዜጠኞችም፣ የውጭ ጋዜጠኞች የሚፈቀድላቸውም በቀድሞ በተዘጋጀ እና ድራማ በተሰራበት በረሃብ የተጠቃ አካባቢ ሕፃናት ከአካባቢው ዞር እንዲሉ የተደረጉ የምንድን ነው? የዚህ የመመገቢያ ጣቢያዎች ውስጥ የሚሰሩ የእርዳታ ድርጅት ሰራተኞች እንኳን ስልክ ይዘው እንዳይገቡ እስከ መከልከል በአንዳንድ ቦታዎች በደረሰበት ሁኔታ በእርግጥ ስለ ረሃቡና ስለ ድርቁ ያለን መረጃ ምን ያህል ነው የሚለው በጣም የሚያሳስበኝ ጥያቄ ነው። የምናውቀው መንግስት የነገረንን ያህል ብቻ ነው። በዚህ ሁኔታ ደግሞ ችግሩን በትክክል መፍታት ይችላሉ ወይ? ለችግሩ የሚመጥን እርምጃ የወሰዱ ነው ወይ የሚሉትን ጥያቄዎች ለመመለስ በጭራሽ አንችልም። ምናልባትም በህዝቡ ዘንድ ያለው ምላሽ አነስተኛ የሆነበት አንዱ ምክንያት ከዚህ ከመረጃዎቹ ጋር የተያያዘ ሊሆን እንደሚችል እገምታለሁ። ምክንያቱም የተቀባባና እውነታውን አሰማምሮ የሚያቀርብ አይነት መረጃ ነው የሚቀርበው። አሁን እርግጥ ድርቅ መምጣቱ የሚካድ ነገር አይደለም። ረሃቡን በተመለከተ ግን ተቆጣጥረነዋል። ከእኛም ውጭ ከሆነ ዓለም አቀፍ አጋሮቻችን አሉ የመርዳት ግዴታ ያለባቸው ስለዚህ እነሱ ይረዱናል። ምንም የሚያስቸግር ነገር የለም የሚል የሚል አይነት እውነታውን ቀባብቶ የሚያቀርብ አቀራረብ ስለሆነ ያለው ህዝቡ አደጋው እንዳይረዳ ያደረገው አንዱ መሰረታዊ ምክንያት ይሄ ይመስለኝ ግን ይሄ የመረጃ ፍሰት ችግር ግን ከሚዲያ ጋር የተያያዘ ብቻ አይደለም ራሱ የመንግስት ተቋማት በተለይም ደግሞ የዚህ የእርሊ ዋርኒንግ ሲስተም የሚባለው የረሃብ አደጋዎች ከመምጣታቸው በፊት ቀድመው ምልክቶችን አጥንተው፣ ለተገቢው አካል በተገቢው ሰዓት አሳውቀው፣ አስፈላጊው እርምጃ እንዲወሰድ ያደርጋል ተብሎ የተቋቋመው ምንድን ነው መስሪያ ቤትና አሰራር ራሱ መረጃዎቹን በትክክል አቅርቦልናል ወይ? ለመንግስት ለራሱ ለህዝቡ ቀርቶ ለመንግስት ለራሱ አቅርቧአሉ? በወቅቱ ውስጥ አቅርቦታሉ? ካቀረበው ለማን ነበረ ያቀረበው? የቀረበለት አካል ለምንድን ነው እንደዚህ እስኪዘገይ ድረስ የጠበቀው የሚለውንም ጥያቄ ራሱንም የሚያጠቃልል ነው። የመረጃ ፍሰቱ በውጭ ባሉ በነፃ የሚዲያ ተቋማት እና የመንግስት ያልሆነ ድርጅቶች በኩል ብቻ ሳይሆን በራሱ በመንግስት መዋቅር ውስጥ ራሱ ተገቢው የመረጃ ፍሰት መኖሩ በጣም በጣም ጥርጣሬ አለኝ። እና ይሄ ደግሞ መንግስት ለችግሩ የሚሰጠውን ምላሽ በእጅጉ ሊለውጠው እንደቻለ እረዳለሁ። ሌላው እንደው የደረሰን ሰዓት ካልተሻማሁኝ፣ ችግሩ አደጋው ከተያዘበት ሁኔታ ጋር የሚመጣልኝ ነገር ምንድን ነው እንደ አገር ከዚህ በፊት ከነበሩት ረሃቦች የረሃብ አደጋዎች መማራችንን የሚያሳይ ነገር አይተናሉ። በዘንድሮ ረሃብ በእኔ ግምት እንግዲህ፣ ለምሳሌ በታሪክ ብንመለከት ኢትዮጵያ የረሃብንና ድርቅና ረሃብን ተያይዞ ምላሽ የሚሰጥ ድርጅት በመንግስት ውስጥ ያቋቋመች ያቋቋመችው በአስራ ዘጠኝ ስልሳ አምስት ስልሳ ስድስት ገደማ ነው ከአስራ ዘጠኝ ስልሳ አምስቱ ረሃብ ጋር ተያይዞ ከዛ በኋላ እንግዲህ በአስራ ዘጠኝ ስልሳ ዘጠኝ ወይም ሰባ ይመስለኛል የእማማኮ የሚባለው ድርጅት በይፋ የተመሰረተ። ከዛ በፊት ነው ስራ የጀመረው፣ ከዛ ከሶስት አመት አራት አመት ቀድሞ። ግን በይፋ ተከፍቶ ስራ የጀመረው በዛ ወቅት ነበር። እና እንግዲህ ከዛ ወዲህ ስሙ ይቀያየር፣ ድርጅቱ ተጠሪ የሚሆንበት ሚኒስቴር መስሪያ ቤት ይለዋወጥ እንጂ የዚህ የእርሊ ዋርኒንግ ሲስተም የችግሮቹን ወይም የረሃብ አደጋን ቀድሞ የመተንበይ እና የመዘጋጀት ለመዘጋጀት የሚያስችል ተቋም ነበረ እና በዚያ ተቋም ራሱን እያስተማረ እና እያሳደገ ደርሷል ወይ አሁን ድረስ ብለን ብንጠይቅ፣ የዘንድሮ ሁኔታ ተገቢው ትምህርትና ተገቢው እድገት ነበረ ብሎ ለመገመት ወይም ለመቀበል የሚያስቸግር ሁኔታ ነው ያለው እና እንደ አገርም አልተማርንም። በተቋም ደረጃም ያሳየነው ለውጥ አገሪቱ የደረሰችበትን ደረጃ የሚመጥን አደል በችግሩ ረገድ ማለት ነው እና በእነዚህ ሁኔታዎች ያለው ደረሰ የሚለው ካለ ልበል እና ምናልባት እመለሳለሁ ተጨማሪ ሀሳቦች ነ። ይሄንን የመሰለ የረሃብ አደጋ እያጋጠመን ባለበት በአሁኑ ጊዜ ምን አይነት ምላሽ ነው እያየን ያለነው የሚለው ጥያቄ በጣም ወሳኝ ጥያቄ ይመስለኛል። እና መስፍን የሚያነሳቸው ነጥቦች በጣም በጣም አተኩረን ልናስባቸው የሚገቡ ጥያቄዎች ናቸው ብዬ አምናለሁኝ። በመጀመሪያ ታሳውሱ እንደሆነ 1966 ስልሳ ስድስት አብዮት ከመፈንዳቱ በፊት ኢትዮጵያ ውስጥ የነበረውን ረሀብ ጆናተን ድምብልቢ የሚባል የቢቢሲ ጋዜጠኛ ቀድቶ ወጥቶ ከሀገሪቱ ሲያስተላልፈው ዘሄድን ፋሚን ወይም የተደበቀው ረሀብ ብሎ ነበረ የአስተዋወቀው። እኔ አሁን ኢትዮጵያ ያለችበት ሁኔታ ሪፕሬስድ ፋሚን ወይም የታፈነው ረሀብ ቢባል በደንብ ይገልጣል ብዬ አስባለሁ ምክንያቱም ያለው የተጋለጠው ለረሃብ የተጋለጠው ህዝብ ቁጥር እስከ ዛሬ በሀገሪቱ ታይቶ ከነበረው የማይታወቅ ነው። ከዚህ በፊት አገሪቱ አጋጥሟት ከነበረው በጣም ትልቅ ከሚባለው ረሃብ በሰባ ሰባት ከነበረው እጥፍ ነው። አገሪቱ ላይ ያለውን ሽፋን የጂኦግራፊ ሽፋን ስናይ ከሁለት ድንበር ዳር ካሉ ክልሎች ከጋምቤላ እና ከቤኒሻንጉል በስተቀር አገሩ በሙሉ ነው የተራበው። ስለዚህ ይሄ ረሀብ፣ የወሎ ረሀብ ወይም የምስራቅ ትግራይ ረሀብ የምንለው ወይም የአፋር ረሀብ የምንለው አይደለም። አገር ነው እየተራበ ያለው፣ ክፍለ ሀገር አይደለም እየተራበ ያለው፣ ክልል አይደለም እየተራበ ያለው። ይሄ ሁሉ ባለበት ሁኔታ ለምንድን ነው ይሄ ረሀብ የሚያስፈልገውን አይነት አትኩሮት ያላገኘው አቴንሽን ያላገኘው ብንል ኢትዮጵያ መንግስት በደንብ በተደራጀ መልኩ መረጃው እንዳይወጣ የኢትዮጵያ ሕዝብ በመጀመሪያ ስለ ረሃቡ ያለውን ጉዳይ እና ችግር እንዳያውቅ አፈና እየሰራ ነው ብለን መደምደም ይችላል ሆነ አንድ ነገር ብዬ መልሴን ላጠናቀቅ አድርገው ይሄ ጉዳይ መንግስትን ምን ያህል እንዳሳሰበው እና እንዳስጨነቀው የምናውቀው በፈረንጆች ማርች አስራ ሰባት አይንክ ከሳምንት በፊት ጠቅላይ ሚኒስትር ሀይለ ማርያም ደሳለኝ ከአሶሺየትድ ፕሬስ ጋዜጠኛ ጋር ጥያቄ አድርገው ስለ ረሃቡ ተጠይቀው የሰጡት መልስ እንደዚህ የሚል ነው እኛ ወደ ሶስት መቶ ሰማኒያ ሚሊዮን ዶላር ሶስት መቶ ሰማኒያ ሚሊዮን ዶላር አውጥተን እህል ሸምተናል ግን የሚያስፈልገን ወደ አንድ ነጥብ አራት ቢሊዮን ዶላር ነው Uh, my country deserves more support because we are also sheltering seven hundred and fifty thousand refugees from neighboring countries if something goes wrong it is the international community who has not come in now አገሬ እርዳታ የሚገባት ከጎረቤት ሰባት መቶ ሀምሳ ሺህ ስደተኛም ስለተሸከምን ነው እና አንድ ነገር ቢበላሽ ወይም ቢጠፋ የሰው ሕይወት ቢያልቅ ተጠያቂው ዓለም አቀፉ ማህበረሰብ ነው ብለው ነው ምላሻቸው ላይ እና መቼስ የኢትዮጵያ መንግስት ምን አይነት አሳፋሪ የሆነ ደረጃ ላይ እንደደረሰ ነው የሚያሳየን አድርገው በሚሞቱ ሰዎችን ወይም ሞትን በረሃብ መሞትን በተመለከተ አንድ አጭር ነገር ብል ደስ ይለኛል። ይሄ አንደኛው በኢትዮጵያ ያለው ሁኔታ ማለት በጤና ተቋማት በተለይ ያለው ሁኔታ ባለፉት አምሳ ዓመታት ብናየው በቁጥርም በጥራትም በተወሰነ ደረጃ እየጨመረ ነው የመጣው። ስለዚህ በዘንድሮ በዚህ አሁን ከፊታችን በተጋረጠው እና እየኖር ነው ባለው የድርቅና የረሃብ ሁኔታ ውስጥ የሟቾቹ ቁጥር፣ የረሃብተኞቹ ቁጥር ያደገውን ያህል ላያድግ ይችላል። አንደኛ ከበፊቱ የተሻለ የጤና ተቋማት በብዙ ቦታዎች ስላሉ፣ ሁለተኛ ዓለም አቀፉ ማህበረሰብ እንደዛ አይነት ሁኔታ እንዲፈጠር ስለማይፈልግ ፈጥኖ እርምጃ ሊወስድ ስለሚችል እንደ አገር እንደ ሀገርም ቅድም አርጋው እንዳልከው ልምድ እያካበትን ስለመጣን የሟቾቹን ቁጥር መቀነስ እንችል ይሆናል። ይሄ እንደ አንድ እንደ በመጥፎ ነገር ውስጥ እንዳለ እንደ አንድ ጥሩ ነጥብ ልናየው እንችላለን። ይሄ ማለት ግን በተለይ ከረሃብ ጋር በተያያዘ የሚሰጡ አስተያየቶች ውስጥ ትንሽ የሚያናድደኝ ነገር ሰዎች እስካልሞቱ ድረስ ችግር የለውም የሚል አይነት መራብ በራሱ የመሞትን ያህል ካላስቆጣን ካላንገበገበን እንደ አገርና እንደ ሕብረተሰብ ልናድጋ አንችልም። የግድ ሰው መሞት የለበትም። መራባችን በራሱ ለምን ተራብኩኝ ለምን ተራብን ብለን መንግስታችንን ለመጠየቅ አካባቢያችን ያሉ መሪዎቻችንን ለመጠየቅ ወይም እርስ በርስ አትሊስት ቢያንስ እርስ በርሳችንም ምንድ ነው ቁጣችንንና ቁጭታችንን መለዋወጥ ካልቻል ልክ ረሃብ የተለመደ እና ቢሆን የማይገርም እንደሆነ አድርገን መቀበል መቀበላችንን የሆነ ቦታ ማቆም እንዳለብን ይሰማኛል። ይሄንን አመለካከት ካልቀየርን የረሃቡን ወይም ዝናብ በጠፋ ቁጥር የመራባችንን እውነታ መቀየር የምንችል አይመስለኝም። እና ሰዎች ላይ ሞቱ ይችላሉ በረሃብ የተነሳ መራባቸው በራሱ ግን በጣም አሳፋሪ፣ በጣም ጥልቅ ቀውስ ነው። እንደ ህብረተሰብ ይሄ በራሱ ሀገር የሚያነቃንቅ አጀንዳ መሆን አለበት። አብዮት ምናምን እየጠራው አይደለም ግን ከውስጣችን የሚፈነቅለን ነገር መሆን አለበት። ስለዚህ ህዝብ ማለት ሰዎች በረሃብ የተነሳ እስካልሞቱ ድረስ ችግር የለም፣ ነገሩ በቁጥጥር ስር ነው የሚል አይነት በጣም የሚያሳፍር እና አደገኛ ለአገርም ለወደፊት ህልውናችንም የማይጠቅም አመለካከት በእውነት ባገኘንበት ሁሉ እያረምን መሄድ እንዳለብን ይሰማኛል። በተለይ በመንግስት በኩል ምላሹን በተመለከተ እንደው አንድ ነገር ለማስታወስ በፈረንጅ አቆጣጠር ሁለት ሺህ ስምንት አካባቢ ከሰባት እና ስምንት ዓመት በፊት ከአሁኑ የሰው ቁጥር ያነሰ አደጋ አጋጥሞ ነበር እና በዚያን ጊዜ በስልጣን ላይ ያለው መንግስት ከቁጥጥሬ ውጭ አይደለም እያለ እየተከራከረ ያ የተከሰተ የድርቅ ጊዜ ትልቅ ችግር ሳይሆን ለመሻገር ችሏል። ችግሩ ከባድ ነበረ፣ ግን የአንድ የዝናብ ወቅትም ብቻ የተከሰተ ችግር ስለነበረ ከዛም በኋላ ዝናብ በመምጣቱ ምክንያት የአደጋው አስከፊነት እምብዛም ሳይወጣ ለመሻገር ችሎ ነበር። በዚህኛውም ጊዜ እኔ መንግስት፣ እንደሱ አይነት ተስፋ ዝናብ ይመጣ ይሆናል የሚል ተስፋ በማድረግ ችግሩ ኮሽ ሳይል ብዙም ሳይሰማ እንሻገረዋለን የሚል የተሳሳተ ግምትም ሳይኖር አልቀረም። ሁለተኛ፣ ቀደም ሲል መስፍንም ያነሳው የአደጋ ጊዜ ትንበያ፣ የአደጋ ጊዜ ምላሽ መስጠትን በተመለከተ ኢትዮጵያ በዓለም ላይ በጣም ልምድ ካላቸው ሀገሮች አንዷ ናት። በጉዳዩ ላይም ጥርሳቸውን የነቀሉበት የሚባሉ ሰዎች አሉ። ይሁንና ግን ኢህአዴግ በሀገር ቤት ፖለቲካ ውስጥ በተደጋጋሚ በሙያተኞች ሲሰሩ የነበሩ ስራዎችን ለስርዓቱ ታማኝ በሆኑ ሰዎች በመተካት መዋቅሩንም በመቀየር የአደጋ መከላከልና ዝግጁነት ኮሚሽን የሚባለው መስሪያ ቤት በግብርና ሚኒስቴር ስር ያለ አንድ ዲፓርትመንት ወይም አንድ ክፍል ብቻ እንዲሆን ተደርጓል። የምታስታውሱ ከሆነ ይህ የተደረገበት ምክንያት ከዚህ በኋላ ተረጅነት አብቅቷል። ከዚህ በኋላ ልማት ነው። ከዚህ በኋላ ራሳችን እንችለናል የሚል መንፈስም ነበረው፣ እና ያንን ቢሮ ወደዛ ዝቅ በመደረጉ ምክንያት ለአመታት ተገንብቶ የነበረው ለአደጋ ምላሽ የመስጠት አቅም እንዳይሆኑ ሆኖ እንዲ- እንዲጠፋ ተደርጓል። ሌላ አንድ በቅርብ እሱንም እንዲሁ ብዙ ሰዎች ያስታውሱታል። ለለጋሽ ድርጅቶች የሚጠቀሙባቸውን ቃላት እስከ መምረጥ ደርሷል መንግስት አሁንም ቢሆን የሚወጡ ቁጥሮች እና ስለ አደጋው የሚናገሩ ሪፖርቶችን ስንመለከት መንግስት ሳያየው ከመንግስት ጋር ምክክር ሳይደረግበት የሚወጣ ምንም ሪፖርት የለም። ያ ማለት ደግሞ መንግስት ገጽታይን ያበላሽብኛል ብሎ የሚያስባቸውን ነገሮች በሙሉ ከሪፖርቶች ውስጥ እየተለቀመ እንደሚወጣ የለጋሽ ድርጅቶች ሰራተኞች በይፋም ጭምር ተናግረዋል እና አደጋው የተከሰተው በአየር ንብረት ለውጥ ወይም በኤልኒኖ ምክንያት ነው ከዛም ባሻገር ረሃብ የሚል ቃል እንዳትጠቀሙ የድርቅ አደጋ ብቻ ነው እያላችሁ ተጠቀሙ እስከ ማለት ድረስ የመዝገበ ቃላት የቃላት አጠቃቀምን እስከ መምረጥ ድረስ ዝቅ ያለበት ጊዜ የሚረሳ አይደለም። እነዚህ ሁሉ ነገሮች እንግዲህ ስንመለከታቸው የዚህ የድርቅ አደጋና የመንግስት ራሱን የሚያይበት መስታወት መካከል አንድ በጣም አስቂኝም አሳዛኝም የምንለው ድራማ አለ በመሀከል ለዛም ነው ቅድም ጠቅላይ ሚኒስትሩም አንዴ እራሳችን እንችለን እንመግባለን አለ ሌላ ጊዜ ደግሞ ሌሎች ነገሮችን ሲሉ የነበረው እና እስቲ ፖለቲካዊ አንድምታው ተጽዕኖ ምንድን ነው ለምንድን ነው ኢህአዲግ የዚህን ያክል ይሄን ችግር በይፋ አውጥቶ ተናግሮ መፍትሄ ከማግኘት ይልቅ ወደ መደናበር ውስጥ እንዲገባ ምክንያት የሆነው ምንድን ነው ወደሚለው ሀሳብ ይወስደናልና እሱ ላይ የናንተን ሀሳቦች ልስማ ለምንድን ነው ለምንድን ነው የኢትዮጵያ መንግስታት የአሁኑም መንግስት ከዚህ ቀድመውም የነበሩት የረሃብን ነገር የሚደብቁት ብለን ስናነሳ ከዚህ በፊትም አንድ ጊዜ ተወያይተንበታል የዚህኛው የኢህአዴግ መንግስት ምላሽ ይለያል ከሌሎቹ መንግስታት ብዬ አምናለሁ ለምን እንደሚለይ ላስረዳል እንደው ታስታውሳላችሁ ሁላችሁም ጠቅላይ ሚኒስትሩ ፕሬዚዳንት ሆኖ የሽግግር መንግስቱ በውጭ ሀገር ከኢትዮጵያ ኮሚኒቲ አባላት ጋር ውይይት ሲያደርጉ ስለ ኢትዮጵያ ያለዎት ራዕይ ምንድን ነው ሲባሉ፣ የዛሬ አስር ዓመት በቀን ሶስት እንበላለን ብለው ሲናገሩ ተስመኛል። የዛሬ አስር ዓመት አንዱ ትልቁ ይሆናል ብዬ ተስፋ የማደርገው እና መመኘው ሁሉም የኢትዮጵያ ሕዝብ በቀን ሶስት ጊዜ ምግብ ያገኛል የሚል ነው። ከዛ ቀጥሎ ምናልባት በጣም የተሳካልን እንደሆነ በዓመት ሁለት ቅያሬ ሶስት ቅያሬ ልብስ ያገኝ ይሆናል ብዬ ተስፋ አደርጋለሁ እና እሳቸው ለሀያ አንድ ዓመት ያህል የመሩት ሀገር እሳቸው ካረፉ በኋላ ደግሞ ፓርቲያቸው ለሀያ አምስት ዓመት አሁን እየመራ ያለው ሀገር እሳቸው ጥርሳቸውን የነቀሉበትን በትግራይ በረሃዎች ያዩትን ረሃብ እጥፍ ህዝብ ሲራብ እያሳየና ይሄ መንግስት ለረጅም ጊዜ እኔ የገበሬው ጠበቃ ነኝ፣ የገበሬው ወዳጅ ነኝ፣ ግብርና መር የኢንዱስትሪ ሽግግር ልማት እያመጣሁኝ ነው። እንዳውም ምርቱ ሞልቶ ተርፎ በአሁኑ ጊዜ ሞዴል ገበሬዎች የሚባሉ ወይም ሀብታም ገበሬዎች፣ ልማታዊ ባለሀብት የሆኑ ገበሬዎች ፈጥሬያለሁ። ቴሌቪዥን ያላቸው፣ ሶፋ ያላቸው መኪና ያላቸው ሞባይል ያላቸው እያለ ስለነዚህ የገበሬዎች ሰክሰስ የሚናገር መንግስት ነው። ያ የገጠር ልማት ፖሊሲው በተለይ ማዳበሪያና ምርጥ ዘርን በመስጠት እና ደግሞ ብዙ የልማት ሰራተኞችን በገጠር ቀበሌዎች በመመደብ ገበሬውን አዲስ ሳይንሳዊ የሆነ የአስተራረስና የሰብል አሰባሰብ ቴክኖሎጂ አስተምሬ በእያንዳንዱ የእርሻ መሬት ላይ የሚሰበሰበውን ምርት ወይም ይልድ በመጨመር ህዝቡን አጠግበዋለሁ የሚል ኤክስፐሪመንት ኦልሞስት ለሀያ አምስት ዓመት ሲሰራ የነበረ መንግስት፣ ከሀያ አምስት ዓመት በኋላ የዚህ መንግስት ትራክ ሬከርድ ሲታይ አሁንም አስር ነጥብ ሁለት ሚሊዮን ህዝብ በአንድ አመት ውስጥ የዝናብ ውሃ ሲያጥር ይራባል። አስራ ስምንት ነጥብ ሁለት ሚሊዮን የሚሆን ህዝብ የቋሚ የምግብ እርዳታ ተረጂ ነው። እና ከዚህ የበለጠ ምስክር ከየት ይገኛል? ይሄ መንግስት ራሱ ሲያወራ የነበረውን ራሱ ሲተርክ የነበረውን ራሱ ለህዝብ ሲሸጥ የነበረውን እኔ ልማት እና የገጠር ልማት አምጥቼ ላችኋለሁ የሚለውን ትውፊቱን፣ ታሪኩን ከንቱ የሚያደርግ እና ምንም እውነት የሌለው ምንም ምስክርነት የሌለው ባዶ የሆነ ተረት እንደሆነ የሚያሳይ ከየት ይመጣል? እና ይሄን እውነት ለመሸሽ እና ይህንን እውነት ለመደበቅ ነው ይሄ መንግስት ይህንን ሁሉ አፈና የሚያደርገው። ጋዜጠኞች ፎቶ እንዳያነሱ፣ ሰዎች የተራቡ ሰዎች እንዳያዩ፣ በየክልሉ ስለላ እንዲደረግ፣ ረሃብን የሚያፍ ነው። ይሄ መንግስት ምን ያህል ሞራል ባንክረፕሲ እንዳጋጠመው የሞራል ኪሳራ እንዳጋጠመው የሚያስታውቀው የሰዎችን የመናገር መብት፣ የጋዜጠኞችን የመጻፍ መብት፣ የፓርቲ መደራጀትን በምርጫ ተሳትፎ ስልጣን ማስረከብን መንጠቁ ብቻ ሳይሆን ብሎ ብሎ ብሎ እርቧቸው እህልና ውሃ እየተጠሙ የሚሞቱ ህጻናትን እንኳን አልሞቱም ብሎ መደበቅ ጋር ደርሷል። ስልጣኑን ለማግኘት ከዚህ የበለጠ ከዚህ የበለጠ እኩይነት ከዚህ የበለጠ ቪሽስ መስነት ከዚህ የበለጠ የሞራል ኪሳራ እኔ የሚያጋጥም አይመስልም። እና ይሄንን ነገር እስካልፈቱ ድረስ ይሄንን የፖለቲካ የፖሊሲ ውድቀታቸውን አምነው እስካልፈቱ ድረስ ረሃቡ ምናልባት ዛሬም በህዝብ እርዳታና በዓለም አቀፍ ለጋሾች ርብርብ ያልፉት ይሆናል። ነገር ግን ከአምስት ከአስር ሀያ ዓመት በኋላም ደግሞ ይሄ ነገር መደገሙ አይቀርም። ትልቅ ክራይስስ አለ ኢትዮጵያ ውስጥ ረሃብን በተመለከተ እርሻን ወይም አግሪካልቸርን በተመለከተ ትልቅ ክራይስስ አለ። ትልቅ ቀውስ አለ። የአጋጣሚ አይደለም፣ የአመታት አይደለም። ኦልሞስት መዋቅራዊ ስትራክቸራል የሆነ ክራይስስ አለ። ኢህአዴግ ያንን ክራይስስ መፍታት አልቻለም፣ ወድቋል። እና ይሄንን ጥያቄ በተነሳ ቁጥር፣ የረሃብ እና የምግብ አደጋ ችግርን በተነሳ ቁጥር፣ ሽሽቱ፣ ጭንቀቱ ረሃቡን የመፍታት የረሃብ አደጋውን የማስቀረት ሳይሆን ስለ ረሃቡ እንዳይወራ ሰዎችን ማፈኑ ለዛ ነው ቅድም ሪፕሬስ የሆነው ፋሚን የታፈነው። ረሃብ መባል አለበት ይሄ ረሃብ። ጥሩ። መስፍን ወደ አንተ እንሄድ። ፖለቲካዊ ፋይዳውን ወይም ፖለቲካዊ ተጽዕኖን እንዴት አየኸው? አንደኛው ደረሰ የሄደበት የገለጸው ነው። እንደው ትንሽ እንጨምርበት እንጂ ማለትም ኢህአደግ ይህንን ድርቅ እና ረሃብ በተቻለ መጠን እየቀባባ ለማቅረብ የሚሞክርበት ዋና ሁለት ምክንያቶች ያሉ ይመስለኛል። ድርቁና ይሄ ረሃብ ኢህአዴግ ላለፉት ሀያ አምስት ዓመታት ደጋግሞ ሲለው የነበረውን ዋናውን ትርክቱን የሚጋጭና የሚያፈርስም ትርክቱ ስል ርዕዮት ዓለሙና አገሪቱን ያሳድጋል በተለይ ደግሞ ገበሬውን ከድህነት ያወጣል ያለውን ፖሊሲዎች እና አሰራሮች ጥያቄ ውስጥ የሚከቱ ናቸው። ይሄ በተለየ የትምህርት ዘርፍ መማርን የተለየ መጽሐፍ ማንበብን አይጠይቅም። እንደው ተራ ሰው ሆኖ ግን እንዴት ነው ሀያ አምስት አመት ሙሉ አንድ መንግስት ስልጣን ይዞ ነጋ ጠባ ገበሬው ነው መሰረቴ፣ የሞተው ለሱ ነው፣ እየሰራ ያለውት ከሱ ጋር ነው እያለ ግን እንዴት ነው ለአንድ አመት የሚበቃ ምግብ መቋጠር ያቃተው ማምረት ያቃተው የሚል ማንም ተራ ሰው ሊያነሳው የሚችለው ጥያቄ ነው። ይሄ በጣም አደገኛ ጥያቄ ነው። ምክንያቱም የፖለቲካ ፓርቲዎች በምርጫ ክርክር ጊዜ የሚያነሱት ጥያቄ መሆኑ ይቀርና ማስረጃውን መተንተኛውን የሰዎች ኑሮ ይሆናል፣ የሰዎች ህይወት ይሆናል። ይሄ ድርጅቱ ሲገነባ የቆየውን ምስል በእጅጉ ጥያቄ ውስጥ የሚከት ነው እና፣ ፖሊሲዎቹን ብቻ አይደለም፣ ውጤታቸውንም ጭምር ነው ጥያቄ ውስጥ የሚከት ነው እና ይሄ ትልቅ የፖለቲካ ኪሳራ የሚያስከትል ስለሆነ፣ ምክንያቱም ኢህአዴግ ከልብ ለመነጋገር የኢህአዴግን ካድሬዎች እንደው በግልም ተገናኝተ ስናወራ፣ በዴሞክራሲ ብዙ ውጤት አስመዘገብን ምናምን ብለው እሱ ኢቲቪ ላይ ሲቀርቡ የሚያወሩት ሌላ፣ ጊዜ ከእርዳታ ድርጅቶች ወይም ከ ምዕራብ ሀገር አጋሮቻቸው ጋር ሲገናኙ የሚያወሩት ምንድን ነው? የኢትዮጵያ መሰረታዊና አስቸኳይ ችግር የኢኮኖሚ የድህነት ችግር ነው። ዲሞክራሲው ቀስ ብሎ ይደርሳል። ባካቸው አጨቅጭቁን። እዚህ የኢኮኖሚው ልማት ላይ ከረሃብ መላቀቁ ከድህነት መውጣቱ ላይ ግን ውጤት እያስመዘገብን ነው ነው የሚሉት። የዘንድሮ ረሃብ ይሄንን ጥያቄ ውስጥ የሚከትም እንግዲህ ልብ በሉ እኔ ማንም ጤነኛ ሰው የኢትዮጵያ መንግስትን በአስር ዓመት ድህነትን እንዲያጠፋ የሚጠብቅ አይመስለኝም። የኢትዮጵያ ድህነት በጣም በጣም ጥልቅ ነው። ረሃብን ማስቀረት ግን ይቻላል። ረሃብ ሲደርስብን ደግሞ ራሳችንን መመገብ ይቻላል። ይሄንን ሁለቱንም ሶስቱንም ነው ኢህአዴግ ያልቻለው እና ከዚህ አንጻር ይሄ ይሄ የዘንድሮ ረሃብ በጣም ከድርጅቱ ትርክት ጋር በጣም የሚጋጭ ነው። ሁለተኛውና ሌላው በጣም ቁልፉ ምክንያት ደግሞ በኢትዮጵያም ሆነ በሌሎች ብዙ ሀገሮች ታሪክ እንደምናየው ረሃብ ረሃቦች የፖለቲካ ለውጥን ይጋብዛሉ። አብዮቶችን፣ የህዝብ እንቅስቃሴዎችን ይጋብዛሉ። በቀጥታ ከረሃቡ ጋር ላይገናኝ ይችላል፣ ግን ሌሎች ብሶቶችን የማባባስና እንዲፈነዱ የማድረግ በተለያየ ብሶት የብሶት ጥጋጥግ ያሉ የህብረተሰብ ክፍሎችን ወደ አንድ የማምጣት ያሉ ችግሮችን እንዲንተከተኩ የማድረግ አቅም አለው። ረሃብ ማንንም አይለይም። ለምሳሌ በሌሎች የፖለቲካ ጥያቄዎች ላይ ሰዎች በመደባቸው ወይም በብሔረሰባቸው ወይም በሃይማኖታቸው ሊለያዩ ይችላሉ። የረሃብ ጥያቄ ግን ሰው የመሆን ጥያቄ ስለሆነ ለመረዳትም ለማስረዳትም በጣም ቀላል ነገር ስለሆነ ብሶቶችን የማባባስ እና ሰዎችን አንድ ላይ የማቀራረብ እድል ይፈጥራል። በዚህ የተነሳ እንግዲህ የንጉሱ ከስልጣን የወረዱበት ደርግ ወደ ስልጣን የመጣበትን ሁኔታ ታሪክ ጸሐፊዎች ሲጽፉ፣ በህይወትም ያሉ ሰዎች ሲናገሩ፣ አንዱ ብሶት ከድርቅ ጋር የተያያዘው እንደነበረ እሱ አንዱ ማቀጣጠያ እንደነበረ ይናገራል። የደርግንም ማወዳደቅ ብናየው በተለይ በደርግ ዘመን በድርቅ በጣም የተጠቃው የትግራይ ክልል ከድርቁ በኋላ ከሞላ ጎደል አብዛኛው አማጽያኑ ወደ መደገፍ እንዲሄድ እንዳደረገው እንግዲህ በወቅቱ የነበሩትን ሸፍቶቹ ምናምን እንተዋቸውና፣ ለዚህ ውይይት ግን ድርቁ ግን፣ ረሃቡ አንድ ታሪካዊ ወቅት እንደነበረ አማጽያኑን የሚረዱ ብዙ ሰዎች እንዲፈጠሩ ያደረገ ወቅት እንደነበረ ውስጡ የነበሩትም ሰዎች ይናገራሉ። እና ይሄ ሁኔታ ከዚህም በኋላ የማይደገምበት ምክንያት የለም። ይሄንን ቢያንስ አቶ ኃይለ ማርያም የሚረዱት አይመስለኝም። ግን ሌሎቹ ቁልፍ የሆኑ የሀገሪቱ አስተዳደር የሀገሪቱን አስተዳደር የሚዘውሩት ሰዎች ግን የረሃቡ ፖለቲካዊ አንደምታ ግልጽ ሆኖ የሚታያቸው ይመስለኛል ስለዚህም የረሃቡን ሁኔታ እየቀባቡ ማቅረቡ ትልቅ ፖለቲካዊ ግብ እንዳለው በመረዳታቸው ይመስለኛል። እስካሁን ያለው ረሃቡን አሰማምሮ ኳኩሎ የማቅረብ እንደው ቺኮ ቀላል ፈተና ናት የሚል አይነት አቀራረብ እንዲመርጡ ያደረጋቸው እነዚህ ሁለት ምክንያቶች ይመስሉኛል። በአጭሩ የአለም አቀፉን ማህበረሰብ ምላሽ እንዴት አያችሁት? እንደው እግረ መንገድ እናንሳ፣ ጥቂት ደቂቃዎች አሉን በአለም አቀፍ ለጋሾች ዘንድ ምክንያቱም በአለም ላይ በተለያዩ አካባቢዎች ሰብአዊ ቀውሶች በብዛት አሉ። በአውሮፓ የስደተኞች ቀውስ አለ። በመካከለኛው ምስራቅ ለነገ የማይባሉ የጦርነት ችግሮች አሉ እና ለአመታት አድግ ያለው በአፍሪካን በኢኮኖሚያችን ግንባር ቀደም ነን ሲል ለነበረው የኢትዮጵያ መንግስት ለጋሾችን አሳምኑ እርዳታ የማግኘት እንደው አሳባችሁ ልስማ ዓለም አቀፉ ማህበረሰብ የአደጋውን ጥልቀትና ስፋት በትክክል የተረዱ ይመስለኛል። በተለይ ደግሞ የፖለቲካ አንደምታውን በሚገባ የተረዱት ይመስለኛል። ያው ሁልጊዜም ደጋግመን እንዳልነውም ብዙ አድማጮቻችንም እንደሚያውቁት ደግሞ ዓለም አቀፉ ማህበረሰብ ስንል ይሄ ያው ዝም ብሎ የተለመደ ቃላት ነው እንጂ በወሳኝነት አሜሪካና እንግሊዝ ማለት ነው። ከዛ ቀጥሎ የአውሮፓ ህብረት ማለታችን። እነዚህ አካላት ኢትዮጵያ የምትኖረው በጣም መረጋጋት በራቀው ክፍለ ሀጉር ነው። በክፍለ ሀጉሩ ደግሞ የእነሱን ፍላጎት ለማስጠበቅ ከኢትዮጵያ የተሻለ አማራጭ የላቸውም እስካሁን እንዳየነው። ስለዚህ በኢትዮጵያ ምንም አይነት አለመረጋጋት እንዲፈጠር አይፈልጉም። እና ረሃቡ ደግሞ ወደዚህ ሊያመራ የሚችልበት እድል ሊኖር እንደሚችል ስለሚረዱ እስካሁን በአጠቃላይ በዓለም አቀፍ ደረጃ ካሉት ቀውሶች አንጻር ሲታይ እንደውም ጥሩ ትኩረት ሰጥተዋል ማለት እንችላለን። እንደው አርጋው እንዳልከው ብዙ እዚህም እዛም ምንድነው አስፈሪ ትልቅ ዓለም አቀፍ ጉዳዮች ስላሉ ማለት ነው። ሌላው ደግሞ ረሃብ በተነሳ ቁጥር በተለይ የኢትዮጵያ ረሃብ በተነሳ ቁጥር ደግሞ ለየሀገሮቻቸው ህዝቦች በረሃብ ሰዎች ሞተዋል የሚል ዜና እንዳይደርስ እነሱም ኃላፊነት እንዳለባቸው የሞራል ኃላፊነት እንዳለባቸው ይረዳሉ። የሞራል ስል እነዚህ ፖለቲከኞቹ ለሞራል የሚቆሙ ሰዎች ናቸው ማለት አይደለም። ግን የሀገራቸው ህዝብ ይጠይቃቸዋል በተለያየ መንገድ ለሀገራቸው ህዝብ ተጠሪ ስለሆኑ፣ ስለዚህ እሱንም ማስቀረት እንዳለባቸው በጣም ይረዳሉ። እና በእነዚህ ሁለት ተደራራቢ ምክንያቶች ለኢትዮጵያ እርዳታ ለመስጠት ፍቃደኞች ናቸው። እንደምታስታውሱት ከሁለት ሶስት ሳምንት በፊት የአሜሪካ መንግስት አንድ ቡድን ልኮ ኢትዮጵያ ረሀቡን እንዴት ማስተናገድ እንዳለባት ምን አይነት ምላሾች መስጠት እንደሚገባት የቴክኒክ፣ ሌሎችም እርዳታዎችን ምንድን ነው የሚለይ እና የይሁንታ ሀሳብ የሚያቀርብ ቡድን ትልቅ ቡድን ልካ ነበረ። ይሄ ለኢትዮጵያ መንግስት እንደ ትልቅ ትልቅ ቁልፍ ፖለቲካዊ እርዳታ ሰብአዊ ብቻ ሳይሆን ፖለቲካዊም እርዳታ ተደርጎ ሊቆጠር የሚችል ነው። ደረሰ ቅድም እንደነገረን እንግሊዝ በራሷ በኩል እርዳታ ለመስጠት ትልቅ እርዳታ ለመስጠት ቃል ገብታለች። እዚህ እኔ የምኖርባት ትንሿ ስዊድን እንኳን ሳትቀር ለኢትዮጵያ መንግስት የምትሰጠውን እርዳታ በጥፍ ለማሳደግ ወስናለች። ይሄ የሚያሳየው እንግዲህ የምዕራቡ ሀገራት በአንድ በኩል የረሃቡን ጥልቀት ተረድተውታል፣ ምን አይነት ሰብአዊ አደጋ ምን ሰብአዊ ቀውስ ሊያስከትል እንደሚችል ተረድተውታል። በሌላ በኩል ደግሞ በኢትዮጵያ አለመረጋጋት እንዲፈጠር ስለማይፈልጉ ረሃቡ ለዚህ ምክንያት እንዳይሆን የበኩላቸውን አስተዋጽኦ ማድረግ እንዳለባቸው በማመን እንግዲህ ቃል እየገቡ ነው ቢያንስ በረሃቡ የተነሳ ሰው እንዳይሞት ለማድረግ እንደሚጥሩ ተስፋ አደርጋለሁኝ። ሐሳብ በማጋራት አብረውኝ የነበሩት ባልደረቦቼ ደረሰ ጌታቸውና መስፍን ነጋሽን አመሰግናለሁ። በዚህ በኢትዮጵያ በተከሰተው የድርቅ እና የረሃብ አደጋ ዙሪያ የምናቀርበው ጥንቅር በዚህ የሚያበቃ አይደለም። ውይይታችንም በዚህ ብንቋጭም ሌሎች በጉዳዩ ላይ ያሉ መረጃዎችን በየዕለቱ ለእናንተ ለማድረስ እንሞክራለን። በድረ ገጻችን ዋዜማ ራዲዮ ዶት ኮም ላይ ልትከታተሉን ትችላላችሁ። አሊያም በፌስቡክ እና በትዊተር እንደዚሁ ታገኙናላችሁ። አልበለዚያም ደግሞ በእጅ ስልኮቻችሁ ስማርትፎን የምትጠቀሙ ከሆነ የዋዜማ ራዲዮ አፕን ዳውንሎድ በማድረግ ፕሮግራሞቻችንን መስማት ትችላላችሁ። ከዋዜማ ጋር የነበራችሁ ቆይታ የሚያስቆጭ እንዳልነበር ተስፋ አድርጋለሁ። አብሬያችሁ የነበርኩት የፕሮግራሙ አዘጋጅ አርጋው አሽኔ ነኝ። ጤና ይስጥልኝ።